የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ማክሰኞ ሰኔ 27 2015 ዓ ም መሰናዶው ጀመረ። ¶¶ በምስራቅ ጎጃም ዞን ደጀን ወረዳ አዛዥ ፖሊሶች ተገደሉ። ፈተና ሱፐርቫይዝ እያደረጉ እና ሌሎችን የፀጥታ ስራዎች የሚሰሩ ባለበት ሰዓት ላይ መንገድ ላይ ታጠቀ አይደን የወሰደባቸው ግለሰቡ በቁጥጥር ስር አልዋለም። ያው ማንነቱ ተረጋግጧል፣ ክትትል ላይ ናቸው ያሉ፣ ምክንያቱ በውል አልታወቀም፣ ተመራው ይጣራ ነው ያለ የሰማችኋቸው የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር አያልነህ ተስፋዬ ናቸው። ሙሉ ዘገባው በአብይ ርዕሳችን የሚደመጥ ይሆናል። በሌላ በኩል ደግሞ ከአምስት ዓመታት በኋላ ለመጀመሪያ ጊዜ በወጣው የመሬት ሊዝ ጨረታን በተመለከተ ልዩ ዘገባም ይኖረናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። የምሽቱን መሰናዶዎች እየመራው አይደንገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ የምሽቱ ዋና አዘጋጃችን ናት። አብራችሁን ታ ይመልሱ ዘንድ በአክብሮት እየጋበዝን፣ ዝግጅቶቻችን የሚተላለፉባቸውን መገናኛዎች እናስታውቃችሁ። በቪ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችንን መከታተል ትችላላችሁ። እንዲሁም ድረ ገጻችን ላይ ታገኙታላችሁ። አስተያየት ጥያቄ ቢኖራችሁ እዛ ላይ አስቀምጦልን። አሁን ለምሽቱ ወደ ያዝ ነው አብይ ዜና እንሻገራለን። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዶልኝ ነኝ። በካርቱም አንድ ተዋጊ ጀት ተመትቶ እንደ ወደቀ መሰማቱ፣ የሴኔጋሉ ፕሬዝደንት ማኪሳል በመጫው ዓመት ምርጫ ላለመሳተፍ መወሰናቸው የተለያዩ አስተያየቶችን ማስተናገዱ፣ እንዲሁም በመጫው ዓመት ከፍተኛ ሙቀት ሊመዘገብ እንደሚችል መጠቆሙ የሚሉበታል የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሱዳን ዋና መዲና ካርቱም ዛሬ ማክሰኞ በከባድ መሣሪያ የታገዘ ከፍተኛ ውጊያ በበርካታ መንደሮች እንደተደረገ ሲገለጽ አንድ ተዋጊ ጀት ተመጥቶ ሲወድቅ እንደተመለከቱ የዓይን ምስክሮች ለኤኤፍፒ ዜና ወኪል ተናግረዋል። ጀቱ ወደ መሬት ሲወድቅ አብራሪዎቹ በጃንጥላ ሲወርዱ አይተናል ሲል አንድ እንደ ሌሎቹ ምስክሮች ሁሉ ስለ ደህንነቱ ሲል ስሙ እንዳይጠቀስ የፈለገ የሰሜን ካርቱም ነዋሪ ለኤኤፍፒ ተናግሯል። ተዋጊ ጀቱን የፈጥኖ ደራሽ ኃይሉ መጥቶ እንደጣለ አንድ በልዩ ኃይሉ ውስጥ ያሉ ምንጭ ለዜና ወኪሉ ተናግረዋል። የተዋጊ ጀት አብራሪው በፓራሹት ከወረደ በኋላ በቁጥጥር ስር እንደዋለው ጨምሮ የገለጸው የፈጥኖ ደራሽ ኃይሉ የሱዳን አየር ኃይልን እልቂት ፈጽሟል ሲል ወንጅሏል። ከወንዙ ማዶ ባለችው ኦምዱርማን በተለያዩ መሳሪያዎች የታገዙ ከባድ ውጊያዎች እየተካሄዱ እንደተካሄዱ አንድ የዓይን ምስክር ተናግረዋል። ሌሎች ምስክሮች ደግሞ የፈጥኖ ደራሽ ኃይሉ ሰሞኑን ጥቃት በፈጸመበት በብሔራዊ ቴሌቪዥን ጣቢያው ህንጻ ባለበት አካባቢ የአየር ጥቃትና የጸረ አውሮፕላን ተኩሶች እንደተሰሙ ተናግረዋል። የሴኔጋል ፕሬዚደንት ማኪሳል እንደ አውሮፓውያን አቆጣጠር በመጪው 2024 በሚደረገው ምርጫ እንዳይ እንደማይወዳደሩ መወሰናቸውን ተከትሎ በምዕራብ አፍሪካዋ አገር ዋና ከተማዋ ዳካር የተለያዩ አስተያየቶች እየተስተናገዱ ይገኛል። በዚህ ዙሪያ የተጠናቀረውን አጭር ዘገባ ደረጀ ደስታ ያሰማናል። ፕሬዚደንት ማኪሳል በትናንቱ ሰኞ ብሔራዊ ንግግራቸው ውሳኔያቸውን አብራርተዋል። በእጩነት ላለመቅረብ መወሰኔ ልባዊ አድናቆት፣ እምነት እና ታማኝነት ያላቸው ብዙ ማውቃቸው ሰዎችን እንደሚያስገርም አውቃለሁ እያደገችና በሁለት እግሮቿ እየቆመች ባለችው ሴኔጋል የሚደረገውን የዲሞክራሲ ግንባታ መምራቴን እንድቀጥል የሚመኙ ሰዎችንም ያስገርማል። ሴኔጋል ከእኔ በላይና ትልቅ ናት። አገሪቱን ወደ እድገት ምርታ ለመግፋት እኩል አቅም ባላቸው መሪዎች የተሞላች ፕሬዚደንቱ ዳካር ውስጥ የሰጡት ይህ መግለጫ በደጋፊዎችና ተቃዋሚዎች በኩል የተደባለቀ አስተያየት ፈጥሯል። የተቃዋሚ ደጋፊ ሞሐመድ ፋል፣ ለሴኔጋል የሚራራ ፕሬዚደንት እንፈልጋለን፣ የገዛ ሰዎቹን የማይገድል ፕሬዚደንት እንፈልጋለን፣ ህዝቡን የሚያደምጥ ፕሬዚደንት እንፈልጋለን። የሴኔጋል ዜጎች ልክ እንደ አሜሪካውያን ሊሰማቸውና ሊኖሩ ይገባል ብለዋል። ዎልፍ የተባሉት የዳካር ነዋሪ ደግሞ ለሴኔጋላውያን ቃል ገብተዋል፣ የገቡትንም ቃል ጠብቀዋል ይላሉ። ዎልፍ አያይዘውም የሪፐብሊኩ ፕሬዝደንት ናቸው። በእርግጥ ራስን ማግለል ለፕሬዝደንት ጥሩ ነገር አይደለም። ገና ወጣት ናቸው። ማንም ሰው ከሁለት ተከታታይ ጊዜ በላይ ስልጣን ላይ መቆየት አይገባውም አሉ። እንዳሉትም የስልጣን ዘመናቸውን ለመገደብ ወሰኑ። ለአገሪቱ በጣም ውስብስብ ይሆን ነበር ሲሉ አድናቆታቸውን ገልጸዋል። ፕሬዝደንት ማኪሳል የስልጣን ዘመናቸው ሀሳባቸውን ለማራዘም ይሞክራሉ በሚል የተናፈሰው ወሬ ሁከትና ብጥብጥን አባብሰዋል። እስካለፈው ወር ድረስ ሴኔጋል በምዕራብ አፍሪካ የተረጋጋ የዲሞክራሲ መሰረት ነች የሚለው ዝናዋን አናክቶት እንደነበርም ተዘግበዋል። ሶስተኛው የቻይናና አፍሪካ የኢኮኖሚና የንግድ ኤክስፖ ፍሬያማ ሆኖ እንደተጠናቀቀ የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ አስታወቁ። በቤይጂንግ በተካሄደ ጋዜጣዊ መግለጫ ላይ የተናገሩት ቃል አቀባዩ ዋንግ ወንቢን ባለፈው ሳምንት መጨረሻ በተካሄደው የቻይና አፍሪካ የኢኮኖሚና የንግድ ኤክስፖ በሺዎች የሚቆጠሩ የቻይናና የአፍሪካ ተሳታፊዎች ሁናን ላይ ተገናኝተው ለቻይናና አፍሪካ የወደፊት የጋራ እድገት ትልም አስቀምጠዋል። ኤክስፖው የቻይናና አፍሪካ ትብብርን በተመለከተ የተካሄደ ትልቁ ኤክስፖ እንደሆነ ተመልክቷል። ከአምስት ዓመታት በፊት የተጀመረው ዓመታዊ ኤክስፖ ዘንድሮ 1700 የቻይናና የአፍሪካ ንግድ ተቋማትን፣ ማኅበራትንና የንግድ ምክር ቤቶችን፣ የፋይናንስ ተቋማትን ከ53 የአፍሪካ ሀገሮች እንዲሁም ከ12 ዓለም አቀፍ ተቋማትና 30 የቻይና ግዛቶች አሳትፏል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ቻይና ለአፍሪካ ወዳጆቿ ያላትን ታማኝነት ለዓለም የምታሳይበት ኤክስፖ ነው። ቻይና ስልጣኔዋን ለአፍሪካ ሀገራት ማጋራቷን ትቀጥላለች ሲሉ ተደምጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የእስራኤል ጦር በዌስት ባንክ የስደተኞች መጠለያ የሚያደርገውን አሰሳ ለሁለተኛ ቀን በመቀጠል ላይ ባለበት በዛሬው ዕለት የሟቾች ቁጥር ወደ 10 አሻቅቧል ተብሏል። 120 ተጠርጣሪ ታጣቂዎችን መሣሪያዎችንና ፈንጂዎችን ጀኒን ተብሎ ከሚጠራው መጠለያ መያዙን ሠራዊቱ አስታውቋል። የፍልስጤም የጤና ባለሥልጣናት ትናንት ማምሻውን የሁለት ተጨማሪ ሰዎች ሕይወት ማለፉን ይህም የሟቾችን ቁጥር አስር እንዳደረሰው ተናግረዋል። አንድ መቶ የሚሆኑ ጉዳተኞች መኖራቸውንም አስታውቀዋል። እስራኤል አሰሳውን ትናንት ሰኞ ከጀመረች ወዲህ ሦስት ሺህ የሚሆኑ ሰዎችን ከካምፑ ማስወጣቱን የፍልስጤም ቀይ ጨረቃ ማህበር አስታውቋል። እስራኤል የምታካሄደው አሰሳ በድሮን ጥቃት፣ በቡልደዞሮች እንዲሁም በመቶ በሚቆጠሩ ወታደሮች የታገዘ መሆኑ ተመልክቷል። ፍልስጤም ጎረቤቶቿ፣ ዮርዳኖስ ና ግብፅ እንዲሁም አምሳ ሰባት አገሮችን በአባልነት ያቀፈው የእስልምና ትብብር ድርጅት ሁከቱን አውግዘዋል። በዋሽንግተን የውጭ ጉዳይ ሚኒስቴር መስሪያ ቤቱ ግጭቱን በአንክሮ እየተከታተለ መሆኑንና የሲቪሎች ሕይወት እንዳይጠፋ ጥንቃቄ እንዲወሰድ አሳስቧል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በሰሞኑ ተቃውሞ የተናጡ የ220 ከተሞች ከንቲባዎችን ሰብስበው አነጋግረዋል። ባለፈው ሳምንት ማክሰኞ አንድ ከሞሮኮ ና ከአልጄሪያ ወላጆች የተወለደ ወጣትን አንድ የፖሊስ አባል ተኩሶ ከገደለ በኋላ በመላው ፈረንሳይ በተለይም በምሽት የተቃውሞ ሰልፍ ሲካሄድ ሰንብቷል። በተቃውሞው 99 ማዘጋጃ ቤቶች ጥቃት ሲፈጸምባቸው፣ ትምህርት ቤቶች፣ ፖሊስ ጣቢያዎች ና ሌሎችም የህዝብ መገልገያ ተቋማት ኢላማ እንደነበሩ የአገር ውስጥ ሚኒስቴር መስሪያ ቤቱ አስታውቋል። ትናንት ሰኞ በርካታ ሰዎች በመላዋ ፈረንሳይ ለተጠቁት ማዘጋጃ ቤቶች አጋርነታቸውን ለመግለጽ ተሰብስበው ነበር ተብሏል። ተቃውሞዎቹ በአብዛኛው በወጣቶች የተደረጉ ሲሆን የሌሎች አገራት ተወላጅነት ያላቸው እነዚህ ወጣቶች በፈረንሳይ መገለል ይደርስብናል የሚል ክስ ያሰማሉ። በተቃውሞ ከተያያዙት 3354 ሰዎች ውስጥ አማካይ ዕድሜ 17 እንደሆነ የአገር ውስጥ ሚኒስቴሩ ጨምሮ አስታውቋል። በመጨረሻም ኤልኒኞ በተሰኘው የአየር ንብረት ለውጥ ክስተት ሳቢያ በሚመጣው ዓመት ከዚህ በፊት ያልተመዘገበ የሙቀት መጠን ሊታይ እንደሚችል የሳይንስ ሰዎች በማስጠንቀቅ ላይ ናቸው። በእንደ አውሮፓውያን አቆጣጠር 2016ና 1998 በኤልኒኞ ክስተት ምክንያት ከፍተኛ ሙቀት መመዝገቡን ያስታወሱት ሳይንቲስቶቹ በዚህ ዓመት ክስተቱ ከወትሮ ቀደም ብሎ መታየት መጀመሩን ገልጸው ክስተቱ በመጪው ቀዝቃዛ ወቅት ከፍተኛ ደረጃ ላይ ይደርሳል፣ ይህም ቀጣዩን ዓመት ሞቃት ያደርገዋል ብለዋል። ኤልኒኞ በፓሲፊክ ውቅያኖስ ላይ በተፈጥሮ ሙቀት የመጨመር የመጨመርና ሙቀቱ ወደ ተለያየ የዓለም ክፍሎች የሚሰራጭበት አልፎ አልፎ የሚታይ ክስተት ነው። ባለፈው ዓመት ግን የኤልኒኞ ተቃራኒ የሆነው ላኒኛ ማለትም በተቃራኒው የቅዝቃዜ መከሰት ዓለም ገጥሟት እንደነበር ተመልክቷል። ከዚህ ቅዝቃዜም ዓለም ገና እየወጣች መሆኑን የአሶሲትድ ፕሬስ ዘገባ አመልክቷል። ለምሽቱ ለዜና የተመደበው ሰዓት በዚሁ ተጠናቋል። ከሌሎች ዝግጅቶቻችን ጋር ብራችሁ እንድትቆዩ እየጋበዝኩ ወደ ኤደን መልሳችኋለሁ። እንግድ ወልዴን ለዓለም ዜናዎች አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርል ቻናል 57 ዲግሪ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ የማክሰኞ ምሽት ሰኔ 272015 ዓም መሰናዷችን ነው በመከታተል ላይ የምትገኙት ዝግጅቱን በመምራት ኤደን ገረመው፣ በዋና አዘጋጅነት ጽዮን ግርማ ስርጭቱን ከስቱዲዮ በማቀናበር ብርሃን ኃይሉ በዌብእና ና ማህበራዊ ድረገጽ አበባየሁ ገበያው እንዲሁም ደግሞ ምስልና የድምፅ ቅንብርና ኤዲቲንግ ሲሳይ አሸናፊ ና ግርማ ደግፋው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ለዕለቱ ወደ ያዝነው ነው አብይ ዘገባ ነው የምንሻገረው በምስራቅ ጎጃም ዞን የደጀን ወረዳ አዛዥ ፖሊሶች ተገደሉ። በአማራ ክልል ምስራቅ ጎጃም ዞን በደጀን ወረዳ ፖሊስ ጽሕፈት ቤት ኃላፊና ምክትላቸው አንድ ግለሰብ በከፈተው ተኩስ መገደላቸውን ዞኑ አስታውቋል። ዋና ኢንስፔክተር ዘውዱ ታከልና ምክትል ኢንስፔክተር ወርቁ ሽመልስን ገድሏቸዋል ተብሎ የተጠረጠረው ሰው እስካሁን ድረስ በቁጥጥር ስር እንዳልዋለም ፖሊስ አስታውቋል። የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር አያልነ ተስፋዬ ለአሜሪካ ድምፅ እንዳስታወቁት ሁለቱ የፖሊስ አዛዦች የተገደሉት ትላንት ሰኞ ከቀትር በኋላ ለስምንተኛ ክፍል ክልላዊ ፈተና የጸጥታ ጉዳዮችን ለመከታተል ኩራር ወደ ተባለች ቀበሌ በመጓዝ ላይ እንዳሉ ነው። ግድያው በክልሉ እየተካሄደው ካለው ግጭት ጋር የተያያዘ መሆን አለመሆኑ ግን የተገለጸ ነገር የለም። አስቴር ምስጋናው ዘገባ አላት። ሁለቱ የደጀን ወረዳ ፖሊስ አዛዦች አባይ በረሃ በሚገኘውና ኪዳነ ምሕረት ወይም ግልገሌ ተብሎ በሚጠራው ቦታ ላይ መገደላቸውን በአማራ ክልል የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር አያልነ ተስፋዬ ለአሜሪካ ድምፅ ተናግረዋል። የወረዳው ፖሊስ ሰቤት ኃላፊና የወረዳው መከላከል ክፍል ኃላፊ ናቸው። ሱም ፈተና ሱፐርቫይዝ እያደረጉና ሌሎችንም የጸጥታ ስራዎች እየሰሩ ባለበት ሰዓት ላይ ነው እንግዲህ መንገድ ላይ ታጠቀ ሰላምን የወሰደባቸው ግለሰቡ በቁጥጥር ስር አልዋለም። ያው ማንነቱ ተረጋግጧል፣ ክትትል ላይ ናቸው ያሉ ምክንያቱ በውል አልታወቀም፣ ተመራው እየተጣራ ነው ያለው እና እዛ አካባቢ ላይ በነበረው እንቅስቃሴ ላይ ያንን አካባቢው እነሱ የተጎዱበትም አካባቢም ምንም አይነት የጸጥታ ችግር አልነበረበት፣ በዛ መስመር ማለት ነው። የደጀን ወረዳ ፖሊስ አዛዥና የምክትላቸው ግድያ ዜና የተሰማው በአማራ ክልል አንዳንድ አካባቢዎች ያለው የጸጥታ ችግር እልባት ባላገኘበት ወቅት ነው። በክልሉ አንዳንድ አካባቢዎች በመንግስት የጸጥታ ኃይሎችና በሌሎች የታጠቁ አካላት እንዲሁም በነዋሪዎችና በጸጥታ አካላት መካከል በተፈጠሩ ግጭቶች ሰላማዊ ሰዎችና ሌሎችም መገደላቸውን መዘገባችን ይታወሳል። በደጀን ወረዳ ፖሊስ አዛዦች ላይ በተከፈተው ቶክስ ሁለት የመኪና አሽከርካ ካሪዎች መቁሰላቸውን የደጀን ወረዳ ሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ካሰው አስፋው ለአሜሪካ ድምጽ ተናግረዋል። ሌላ የፖሊስ አዛዦቹ ግድያ በክልሉ እየታየ ካለው ግጭት ጋር የተያያዘ ስለመሆኑ ለኮማንደር አያልነህ ላነሳ ነው ጥያቄ ኮማንደሩ መልስ ከመስጠት ተቆጥበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር ሁለቱ በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ 18 የሚተላለፍላችሁን የዕለቱን ዘገባ ነው። የዕለቱ አብይ ዘገባ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። እጅግ ብዙ ተፈናቃዮች በሚገኙባቸው በምዕራብ ኦሮሚያ አካባቢዎች ወባ እየተስፋፋ ነው። የተፈናቃዮች በኦሮሚያ ክልል ተፈናቃዮች በሚኖሩባቸው አካባቢዎች የወባ በሽታ እንደ ተስፋፋ ተገልጿል። በተለይም ግጭት ባለባቸው አካባቢዎች የሕክምና ተቋማት የወደሙ በመሆኑ ችግሩ የጎላ እንደሆነ ተፈናቃዮቹ ተናግረዋል። በሌላ በኩል በምዕራብ ኦሮሚያ አራቱ የወለጋ ዞኖች ውስጥ በሚካሄደው ግጭት የተነሳ ሰብአዊ ይዞታው አስከፊ በመሆኑ የወባ በሽታ እንደተስፋፋ ተስፋፋ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ አስታውቋል። የዞኑ ጤና ጽፈት ቤት በበኩሉ የወባ በሽታው የተስፋፋው በተከማቸው ውሃና የጸጥታ ማጣት ምክንያት እንደሆነ ገልጾ የመከላከል ጥረት በመደረግ ላይ እንዳለም ጠቁሟል። ናኮር መልካ ተጨማሪ ዘገባለሁ ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ተፈናቅለው በጊዳ አያና ወረዳ በሰው ቤት ጣሪያ ስር ሸራ ወጥረው ከቤተሰቦቻቸው ጋር የሚኖሩና ስማቸው እንዳይጠቀስ የጠየቁ ግለሰብ የወባ በሽታ መስፋፋት ተፈናቅለው በችግር ውስጥ በሚገኙ ሰዎች ላይ ተባብሶ እንደሚታይ ተናግረዋል። አሁን ወደ ጊዳ ሆስፒታል መጥታችሁ ብታዩ ከአልጋ እጥረት የተነሳ ሰው እየታከመ ያለው ከሆስፒታሉ ውጪ ነው። በወባ ጽናት የተነሳ ብዙ ሕጻናትና እናቶች እየሞቱ ነው። ሜዳ ላይ የፈሰሱት ተፈናቃዮች ዝናብ ሲዘንብባቸው ነው የሚያድረው። ሸራ እንኳን አጥተው እየተቸገሩ ነው። ችግሩ ለመግለጽ የሚያዳግት ነው። ተፈናቅለው በመጡበት ኪረም ወረዳ የተለያዩ አካባቢዎች ከግጭት የተነሳ የጤና አገልግሎት ከተቋረጠ ሁለት ዓመት ገደማ እንደሆነው ጠቁመዋል። በባጊን ኪረሙ፣ ፍሊዶሮ፣ አሹኩሳይ እና ዋስት በተባሉ ቀበሌዎች ሲሰጥ የነበረው የጤና አገልግሎት እንደተቋረጠም ገልጸዋል። በተለይ ግጭቱ ከተጀመረ በኋላ ከመድኃኒት እጥረት የተነሳ አገልግሎቱ እየተሰጠ አይደለም። መድኃኒት የሚገባበት መንገድ ተዘጋ። የጤና ባለሙያዎችም መድኃኒት ይዘው እየሄዱ ሕብረተሰቡን ያክሙ ነበር። በዋስትና ፍሌዶሮ የጤና ተቋማት ስለወደሙ ምንም የለም። በጊዳ ሆስፒታልና ጤና ጣቢያ ግን አገልግሎቱ ይሰጣል። በዚያው በምስራቅ ወለጋ ዞን ሳሲጋ ወረዳ በሎ ከተማ እንደሚኖሩ በስልክ የገለጹ አስተያየት ሰጪ የወባ ወረርሽኝ በአካባቢያቸው እንደተስፋፋ ተናግረዋል። የመድኃኒት አቅርቦት ከተቋረጠ ቆይቷል በቅርቡ ከዓለም አቀፍ ቀይ መስቀል መጥተው ትንሽ ረዱን እንደ ወረዳም ለታመሙ ሰዎች መድኃኒት መስጠት የለም የጸጥታ ችግር ነው ብለው አቋረጡብን ቀይ መስቀል ያመጣልን መድኃኒት አነስተኛ ስለሆነ እየተዳረሰ አይደለም ወላድ ለመውለድ የምትሄድበት መንገድ የለም ስንጠይቅም መድኃኒት የለም እንባላለን ሰው እያለቀ ነው በዚህ ላይ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኖቻ በምዕራብ ኦሮሚያ አራቱ የወለጋ ዞኖች ውስጥ ከግጭት የተነሳ የሰብአዊ ይዞታው አስከፊ እየሆነ እንደመጣ በዞኖቹ የወባ በሽታን መስፋፋት በመጥቀስ ባወጣው ሪፖርት ገልጿል። የማስተባበሪያ ቢሮ በሪፖርቱ በአራቱ የወለጋ ዞኖች ውስጥ የሰብአዊ ሁኔታው እየተባባሰ የመጣው እየጣለ ካለው ዝናብ በየቦታው ውሃ በማቆሩ የተነሳ የወባ በሽታ ወረርሽኝ በመስፋፋቱና በደካማ የጤና ስርዓቱ ምክንያት እንደሆነ አብራርቷል። በዚህም ምክንያት በምራብ በምስራቅ ወለጋ በቄሌም ወለጋ ዞኖች ውስጥ ከሺህ በላይ ሰዎች እንደተጎዱ ገልጿል። በሌላ በኩል በምራብ በምስራቅ በቄሌም ወለጋ ና ወለጋ ዞኖች ውስጥ የሚገኙ ከ45 በመቶ በላይ የጤና ጣቢያዎችና 63 በመቶ የጤና ኬላዎች አገልግሎት እየሰጡ እንዳልሆነ የዞኖቹን ባለስልጣናት በአስረጅነት ይጠቅሳል። ቢሮ ግን ይህንን አሃዝ ማረጋገጥ እንዳልቻለ ገልጿል። የምራብ ወለጋ ዞን ጤና ጽፈት ቤት ኃላፊ አቶ ሰለሞ ከመሆን ጫላ በዚህ ዓመት በዞኑ የወባ ስርጭት እንደጨመረ ጠቅሰው በርካታ ስፍራዎች የተከማቸ ውሃ መኖሩንና የጸጥታ ችግርን እንደ ምክንያት አንስተዋል። የወባ በሽታ መስፋፋት ችግር እንደ ዞናችን የታወቀ ነው። በዚህ ዓመት የጀመረ ሳይሆን በዞናችን ካለው የመሬት አቀማመጥና ውሃ ጋር ተያይዞ በየዓመቱ ስርጭቱ ከፍ ያለ ነው። ዘንድሮም በመጠኑም ቢሆን ጨምሯል። በዓለም ደረጃ ከአየር ንብረት ለውጥ ጋር ተያይዞ ሲሆን እንደ ዞናችን ደግሞ በበርካታ ቦታዎች ላይ ለምሳሌ በባቦ ገምቤልና መነሲቡ አካባቢ አካባቢ ትልልቅ ሐይቆች አሉ። በእነዚህ ቦታዎች ሁሉ ደርሶ የኬሚካል ርጭት ለማድረግ አስቸጋሪ ነው። ሁለተኛው ደግሞ የጸጥታ ችግር ነው። እስከ ህብረተሰቡ ወርዶ በቀበሌ ደረጃ ወባን የመከላከል ተግባር ለማከናወን በብዙ ቦታዎች ያለው የጸጥታ ችግር እንቅፋት ሆኖ ነው የቆየው። አሁን እየተቀረፈ ነው። የምዕራብ ወለጋ ጤና ጽሕፈት ቤት ኃላፊ አቶ ሰለሞን የወባ በሽታን ለመከላከል ጥረት እየተደረገ እንዳለ ገልጸዋል። ወባን ለመከላከል በዚህ ዓመት ውስጥ እስከ ቤጊ ሳይቀር ለ15 ወረዳዎች 667ሺ በላይ አጎበር አከፋፍለናል መከፋፈሉ ብቻ ወባን ለመከላከል ዋስትና አይሆንም አጠቃቀሙ ላይ ችግር ካለ ለመከላከል ያዳግታል ሁለተኛ የጸረ ወባ ኬሚካል ርጭት ነው በአራት ወረዳዎች ርጭቱ ተካሂዷል ሶስተኛው ደግሞ ህክምና ነው በወባ የተያዘ ሰው በፍጥነት የጤና ተቋም ደርሶ እንዲታከም እየተደረገ ነው ስለዚህ አገልግሎቱ እየተሰጠ ነው የሚገኘው በዞኑ ውስጥ ከሚገኙ 488 የጤና ኬላዎች መካከል በከፊል ጉዳት ስለደረሰባቸው አገልግሎት እየሰጡ እንዳልሆኑ ኃላፊው ጠቅሰው በዞኑ የሚገኙ 8 ሆስፒታሎችና ከ69 ጤና ጣቢያዎች ከሁለቱ በቀር ሌሎቹ አገልግሎት በመስጠት ላይ እንደሆኑ ጨምረው ገልጸዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኖቻ በግጭት ሳቢያ የወባ ትንኝን የሚያጠፋ መድኃኒትን ወደ ወረዳዎቹ ለማሰራጨት ከዞኑ አቅም በላይ እንደሆነ በሪፖርቱ አትቷል። የሰብአዊ አጋር ድርጅቶች ሰራተኞችም የተለያዩ ቁሳቁሶችን ለማድረስ የተቸገሩት በግጭትና መንገድ መዘጋጋት የተነሳ እንደሆነ ይጠቅሳል። ይህም ሆኖ የጸረ ወባ መድኃኒትና መመርመሪያ፣ አጎበንና ጸረ ወባ ኬሚካል እጥረት እንዳለ በመጥቀስ ቁሳቁሶቹን ለማሰባሰብ ቅስቀሳ መደረግ አለበት ሲል በሪፖርቱ አስፍሯል። በዚሁ ጉዳይ ላይ ከምዕራብ ወለጋ ዞን ውጭ ከሌሎቹ የወለጋ ዞኖችና ከኦሮሚያ ክልል ጤና ቢሮ ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። በምዕራብ ኦሮሚያ በመንግስትና በኦሮሞ ነጻነት ሰራዊት ሸማቂዎች እንዲሁም በተለያዩ ኢመደበኛ ታጣቂዎች መካከል በሚካሄደው ግጭት የጤና አገልግሎትን ጨምሮ ሌሎችን መሰረታዊ የማህበራዊና ኢኮኖሚያዊ እንቅስቃሴዎች አዳጋች ሁኔታ ላይ እንደደረሱ የአካባቢው ነዋሪዎች ስለመግለጻቸው በተደጋጋሚ ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ መተላለፉን ይቀጥላል። በአዲስ አበባ ከተማ አስተዳደር የተተገበረው የቤት ግብር ተመን ማሻሻያ ሕጋዊ መሰረት እንደሌለው አንድ የህግ ባለሙያ ተናገሩ። በአዲስ አበባ ንግድ ምክር ቤት የግልግል ተቋም ዲሬክተር አቶ ዮሐንስ ወልደ ገብርኤል ለአሜሪካ ድምጽ በሰጡት የግል አስተያየት የከተማዋ አስተዳደር የቤት ግብር ተመንን የጨመረው ከ45 ዓመት በፊት የወጣውን የመሬት ኪራይና የህንፃ ግብርን የሚመለከት ደንብን በማሻሻል እንደሆነ ቢገለጽም አግባብነትን ተከትሎ ባለመሆኑ ህጋዊነት እንደሌለው አስረድተዋል። በሌላ በኩል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለመንግስት መገናኛ ብዙኃን በሰጡት ቃለ መጠይቅ የቤት ግብር መጠኑን ለመጨመር በደንብ ማሻሻያ እንዳልተደረገ ገልጸዋል። የሚከፈለው የቤት ግብር መጠን ለማሻሻል ግን ከ45 ዓመት በፊት የወጣው ደንብ ይፈቅዳል ሲሉ ተናግረዋል። በአዲሱ ተመን መሰረትም የቤት ግብራቸውን እየከፈለ ያሉ ነዋሪዎች፣ በአንጻሩ ውሳኔው የኑሮ ውድነቱን ያገናዘበ አይደለም ሲሉ ተናግረዋል። ህብረተሰቡን ለችግር እየዳረገው ይገኛል ሲሉ ቅሬታቸውንም አክለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። በአዲስ አበባ ከተማ በአንዱ የወረዳ ጽህፈት ቤት የተተመነላትን የቤት ግብር ከፍላ ስትወጣ ያገኘኋት ፎዚያ አህመድ የተለያዩ ችግሮች ባሉበት በዚህ ወቅት የቤት ግብር መጠንን መጨመር አግባብ አይደለም ትላለች። አሁን ላይ አገራችን ሰላም አይደለችም። ማለት ብዙ ቦታ ላይ የመፈናቀል አለ፣ እንደገናም የኢኮኖሚ አለ፣ ብዙ ነገር አለና በዚህ ላይ ደግሞ እንደገና ተደምሮ ወደ ግብር ይሄ መክፈሉ እንዳሁኑ አግባብ አይደለም ብዬ አስባለሁ። ኮንዶሚኒየም እየተባሉ በሚጠሩ የጋራ መኖሪያ ቤቶች አርባ አራት ካሬ ቤት እንዳላቸው የተናገሩት አቶ ደመላሽ አበራ ደግሞ በአዲሱ ተመን መሰረት 2300 ብር እንደከፈሉ ገልጸው ውሳኔው አሁን ያለብንን ችግር ከግምት ያስገባ አይደለም ብለዋል። የቤቱ ግብር ያው ቅርብ ጊዜ ክፈሉ ተብሎ አንደኛ አስቸኳይ መሆኑ፣ ሁለተኛ ነገር ደግሞ ከኑሮ ውድነት ጋር በጣም ተደራራቢ ነው። የኑሮ ውድነቱ በጣም ጨምሯል። ሁለተኛ የትምህርት ቤቱም ደግሞ ደብል ሆኗል። ስለዚህ ያ ያ ተጨምሮ እንደገና ደግሞ የቤቱ ግብር ደግሞ ተጨማሪ ሲሆን በጣም ከአቅም በላይ ነው። ስሜ እንዳይጠቀስ ያሉን ሌላው አስተያየት ሰጪ የቤት ግብር መጠን ጭማሪው የኑሮ ውድነትን ያባብሳል ብለዋል። መንግስት እንደዚህ አይነት ግብሮችን ወቅቱን ባልጠበቀ ሰዓት ማምጣቱን እጅግ ከፍተኛ የተባባሰ የኑሮ ውድነት እንዲመጣ አርጎብናል። እኛ ላይ ለምሳሌ የተተመነብን የግብር መጠን 4200 ብር አካባቢ ነው። ይሄ ማለት ስታስበው እንግዲህ አሁን ካለው የኑሮ ውድነት አንጻር እጅግ በጣም ከባድ ነው። ልጆች እያሳደግ እንደምታየው የአንድ ቲማቲም ዋጋ ዘጠና ብር መቶ ብር በገባበት ጊዜ ሽንኩር ሰባና ሰማኒያ ብር በገባበት ጊዜ ተጨማሪ ሌላ ደግሞ ወጪ በአራት ሺህ ምናምን ብር በየስድስት ወሩ ምናምን መክፈል እጅግ ከባድ ነው። በጉዳዩ ላይ በቅርቡ ለኢትዮጵያ ቴሌቪዥን ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ውሳኔው የኑሮ ውድነትን ያባብሳል ብዬ አላምንም በማለት ተከላክለዋል። ከንቲባዋ የከተማዋ አስተዳደር የህብረተሰቡን ኑሮ ለማረጋጋት በተለያዩ ዘርፎች እስከ ሰባት ቢሊዮን ብር የሚደርስ ድጎማ እንደሚያደርግ ተናግረው የቤት ግብር ተመን ማሻሻያው የተደረገውም ከዚህ በፊት ግብር የማይከፍሉትን ነዋሪዎች ወደ ግብር ስርዓቱ ለማስገባትና ፍትሐዊ የሀብት ስርጭት ለመፍጠር እንደሆነ አመልክተዋል። አሁን የተደረገውን የቤት ግብር መጠን ጭማሪ የሚተቹት የህግ ባለሙያ አቶ ዮሐንስ ወልደ ገብርኤል በበኩላቸው የከተማዋ አስተዳደር ይህን ማድረግ የሚችለው ከ45 ዓመት በፊት የወጣውን አዋጅና ደንብ በማሻሻል ቢሆንም ይህንን ግን አላደረገም ብለዋል አሁን በስራ ላይ ያሉ እስካሁን ያልተሻሩ አዋጅ ቁጥር ሰማኒያ አስራ ዘጠኝ ስልሳ ስምንት እና ደንብ ቁጥር ሰላሳ ስድስት አስራ ዘጠኝ ስልሳ ስምንት የሚባሉ የበሬት ኪራይንና የህንፃ ግብርን በተመለከተ የወጡ ህጎች አሉ በደርግ ጊዜ እነኚህ ድንጋጌዎች የከተማው አስተዳደር የሚለው አልተሻሻሉም ነው። እኛ ግን አሻሽሎ ተግባራዊ አድርጓቸዋል። አሁን የተመለከትኩት የገቢዎች ቢሮ ግብሩን እንዲሰበስብ የታዘዘው ከአዲስ አበባ ከተማ አስተላለፍ ፋይናንስ ቢሮ በወጣ ደብዳቤ መሰረት ነው። በሀገራችን የህግ ስርዓት የግብር መሰረቱ የግብር ምንጩ የግብር መጣኔውና የግብር አወሳሰኑ በነጋሪት ጋዜጣ በወጣ ህግ እንጂ በቢሮ ቀላጤ ወይም በቢሮ ደብዳቤ ይፈጸማል የሚል ስርዓት የለም። ላለፉት ስልሳ ሰባ አመታት የነበረው የህግ ስርዓቱ የሚያዘው ጭማሪውም ቅናሹም ማስተካከያውም አጣጣሉም አሰባሰቡም አወሳሰሉም በኢትዮጵያ ህግ በነጋሪት ጋዜጣ ታትሞ በወጣ ህግ መሰረት ነው የሚደረገው። አዋጅ ቁጥር 8968 እና ደንብ ቁጥር 36968 መሻሻል የሚገባቸው ከቤት ማከራየት ጋር ተያይዞ በደርግ ዘመን በስራ ላይ የነበረው ፖሊሲ በኢህአዴግ ዘመን በመቀየሩ ጭምር እንደሆነ አቶ ዮሐንስ ይገልጻሉ በደርግ ጊዜ እንደሚታወቀው መንግስትና ቀበሌ ነበረ ቤት የሚያከራየው የደርግ አዋጅ ከልክሎታል ማንም ሰው ቤት እንዳያከራይ ለዚህም ነው ትርፍ ቤት ያለውና ኪራይ ቀመስ የሆኑ አንዳቸውን ቤቶች በሙሉ እንዲወረሱ አደረገለት። ያ ህግ አሁንም አልተሻረም። ኢህአዴግ መጣ ጊዜ ጀምሮ የፖሊሲ ለውጥ መጥቷል። እሱ የአዲስ አበባ አስተዳደር ማድረግ የነበረበት መጀመሪያ ይህን የደርግ የቤት ኪራይ ቀበሌና መንግስት ብቻ ነው እንዲያከራኘው የሚለው ነገር መቀየር አለበት። በዚህ በአዲሱ የኢኮኖሚ ፖሊሲ መሰረት የህግ ማዕቀፍ ተሰጥቶት በፖሊሲ በተደገፈ መልኩ ቤት እያከራየ የሚሰበሰበውን ኪራይ መሰረት ተደርጎ ለእንሳ ግብር መደረግ ነበረበት ይሄን አልተደረገም። ይሄ ነው በቃ ዋናው ጭብጡ። ስለዚህ የህግ መሰረት የለውም ነው ባጭሩ። ይሄ በግሌ በመረመርኩት መሰረት የህግ መሰረት የለውም እንደ ህግ ሙያተኛ። ከንቲባ አዳነች አቤቤ በአንጻሩ የቤት ግብር መጠኑን ለማሻሻል ብለን ያሻሻል ነው ደንብ የለም ካሉ በኋላ ከ45 ዓመት በፊት የወጣው ደንብ አጠቃላይ የክፍያ መጠኑን በየጊዜው ማሻሻል እንደሚቻል ያስቀምጣል ብለዋል። ይህን መነሻ በማድረግም የቤት ግብር መጠኑ መሻሻሉን የጠቀሱት ከንቲባዋ አሁን ያለው የኢኮኖሚና የንግድ እንቅስቃሴ እንዲሁም የኑሮና የገቢ ሁኔታም ታሳቢ መደረጉን አመልክቷል። ከንቲባዋ ስለ ማሻሻያው አፈጻጸም ሲናገሩም ከተሰላው የቤት ግብር መጠን የመኖሪያ ቤቶች 50 ከመቶውን የንግድ ቤቶች ደግሞ 75 ከመቶውን ብቻ እንዲከፍሉ መደረጉን አስረድተዋል። ለአሜሪካ ድምፅ አስተያየት የሰጡ ነዋሪዎች ግን ይህ ውሳኔ ህብረተሰቡን ለችግር ዳርጎታል ሲሉ ቅሬታቸውን አሰምተዋል። ስማቸው እንዳይጠቀስ የጠየቁን አስተያየት ሰጪ ይህን ብለዋል። ህብረተሰቡ እኮ አሁን ይህንን መቋቋም ከብዱት። በየቦታው እኮ የወለዱ ህጻን የያዙ እናቶች፣ ጤነኛ ኖርማል ልብስ የለበሱ የምታያቸው ችግሯቸው እኮ ሲለምኑ ታያለህ። ይህ እንግዲህ ካለው የኑሮ ውድነት ነው፣ እና መንግስት ይህንን ተጣጣሚነት አይቶ በዝቅ ባለ ነገር ማድረግ ይገባዋል ብዬ ነው ሚወስዱ አቶ ደመላሽ አበራም ይህን ሀሳብ ይጋሩታል። መንግስትም የሚያደርገውን ነገር ትንሽ ድጎማ አድርጎ ነዳጁንም ምንም የአንዳንድ ነገር ድጎማ አድርጎ ቀለል ማድረግ ሲችል አሁን ሁሉን ነገር ትቶታል ግብሩ መጣል ደግሞ ተጨማሪ እንደገና ደግሞ ያው ህዝቡ ህብረተሰቡ ደግሞ ሁለት ሶስት ልጅ ያለዋለ በጣም ከአቅም በላይ ነው። ወደ ውጭ፣ ወደ ጎዳና ለሚወጣው ህብረተሰብ እየበዛ ነው። በየሜዳ ለሚያድረው በጣም ድሃው ከሚበላውና የሚቀምሰው አጥቷል። እንግዲህ ያው ህዝቡ ወደ መንግስት ነው መጮህ ያለበት ብዬ አስባለሁ። ከንቲባ አዳነች አቤቤ በመንግስታዊው የቴሌቪዥን ጣቢያ በሰጡት ማብራሪያ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች ከቤት ግብር ነጻ የሚደረጉበት አሊያም ከሚያገኙት ዝቅተኛ ገቢ ጋራ የሚመጣጠን ዝቅተኛ የቤት ግብር እንዲከፍሉ የሚያደርግ ስርዓት ለመዘርጋት እየሰራን ነው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በቀጣይ ደግሞ የምናልፈው ወደ ሩሲያ ነው። የፑቲን የፍርድ ጉዳይ መርማሪዎች የሩሲያ የጦር ወንጀልን መመርመር ጀምረዋል። እንደ አውሮፓውያኑ የዘመን አቆጣጠር በ2022 ዓ ምት በዩክሬን ላይ የተፈጸመውን ወረራ ተከትሎ ኪየቭና ምዕራባውያን አጋሮቿ የሩሲያ መሪዎች የፈጸሙትን መጠነ ሰፊ ወታደራዊ ወንጀል የሚመረምር ማዕከል በሄግ አቋቁመዋል። የሄንሪ ሪጅዌልን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። በዩክሬይን የተፈጸመው የኃይል ጥቃት ወንጀል ክትትል ዓለም አቀፍ ማዕከል የሚል ስያሜ የተሰጠውና በሄግ የተቋቋመው አዲስ ተቋም የሩሲያ አመራር ያቺን ሀገር ለመውረር ባደረገው የውሳኔ ሂደት ዙሪያ ማስረጃዎችን ያሰባስባል። እንደ እውነቱ ዛሬ እዚህ የተሰበሰብነው የሰለጠነው ዓለም ድምፁን ማሰማት ብቻ ሳይሆን የተጠያቂነትን ወሳኝነት በማረጋገጥ ተጨባጭ የተግባር እርምጃ በሚወስድበት ታሪካዊ ወቅት ላይ ነው። ከዩክሬን ከአውሮፓ ህብረትና ከዩናይትድ ስቴትስ የተውጣጡ አቃቢያነ ህጎች ሩሲያ የምትጠየቅበትን ወንጀል ክስ በቅጡ በማደራጀት ላይ ናቸው። ማዕከሉም ይህን የጥቃት ወንጀል የሚል ስያሜ የተሰጠው የወንጀል አይነት ከማይመለከተው ነገር ግን የጦር ወንጀሎችንና በሰብና ላይ የሚፈጸሙ ወንጀሎችን እያየ ካለው ዓለም አቀፉ የወንጀል ችሎት ጋርም አብሮ ይሰራል። ያ ነው ጉዳዩ። ጠብ አጫሪነትና ህገወጥ ጦርነት ለማካሄድ መወሰን ከዓለም አቀፉ የወንጀለኞች ችሎት ስልጣን ውጭ ነው። ይህ የጥቃት ወይም መጠነ ሰፊ ወታደራዊ ወንጀልም በሁለተኛው ዓለም ጦርነት ማብቂያ ላይ በኑረንበርግ ከነበረው የፍትህ ሂደትና በናዚ መሪዎች ላይ ከተመሰረተው የክስ ሂደት ይነሳል። በዚያን ጊዜም በሰላም ላይ የሚፈጸሙ ወንጀሎች ይባል ነበር። በአሁኑ ወቅት ይህን መሰል ወንጀል የመመልከት ስልጣን ያለው ፍርድ ቤት የለም። ይሁንና የሩሲያውን ፕሬዚዳንት ቭላድሚር ፑቲንን ጨምሮ በዩክሬን ላይ ወረራ የፈጸሙ ወገኖች ለፈጸሙት መጠነ ሰፊ የጥቃት ወንጀል ተጠያቂ መደረጋቸው በጣም አስፈላጊ ነገር ነው ይላሉ ሳንድስ። ለምን? ምክንያቱም ብቸኛው ወንጀል የአመራር ወንጀል ነው። ያ ብቻ በመሆኑም ነው በቀጥታ ወደ ትልቁ የኃላፊነት እርከን መሄድ ያለብህ። በሁለተኛ ደረጃ የሁሉም መጀመሪያ ወንጀሉ ስለሆነ የተቀረውን በሙሉ ያስከተለውም እርሱ ነው። ጦርነት ባይኖር ኖሮም ስለ ጦር ወንጀሎችና በሰው ልጆች ላይ ስለሚፈጸሙ ወንጀሎች ባላወራን ነበር። ሩሲያና አጋሮቿ እንደ ኑረምበርግ ያለ ዓለም አቀፍ ችሎት እንዳይቋቋም መቃወማቸው አይቀርም የሚል ግምት አሳድረዋል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ከሚገኘው ስቱዲዮያችን የሚተላለፍላችሁ የማክሰኞ ምሽት መሰናዶ ነው በመከታተል ላይ የምትገኙት። የመጀመሪያው ክፍል አለቀ። ወደ ሁለተኛው መሰናዷችን ነው የምንሻገረው። ንግድና ምጣኔ ሀብት ቀድሞ የሚመጣው ዘገባ ነው። አምስት ዓመታት በኋላ ለመጀመሪያ ጊዜ በወጣው የመሬት ሊዝ ጨረታ በአንድ ካሬ ብር 20 ሺ እስከ ብር 414 ሺ እንደተሸጠ የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ይፋ አድርጓል። የባንክ ባለሙያውና የቀድሞው ፖለቲከኛ ሙሼ ሰሙ በጨረታው የታየው የተጋነነ ዋጋ ኢኮኖሚያዊ ምክንያት እንደሌለውና ሂደቱ በሽያጭና ግዢ አቅርቦት ላይ መካከል ያለውን ኢኮኖሚያዊ ግንኙነት እንደሚያዛባውም አስታውቀዋል። በአንጻሩ መንግሥት ከጊዜያዊ ይልቅ ዘለቄታዊ ጥቅምን በሚያመጡ ጉዳዮች ላይ ሊያተኩር ይገባል ሲሉም መክረዋል። በሌላ በኩል በጨረታው በአንድ ካሬ እስከ 695 ሺህ ብር ድረስ ዋጋ ቀርቦ እንደነበረ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የለማ መሬት ማስተላለፍና ሊዝ ክትትል ኃላፊ አቶ ተስፋዬ ጥላሁን ገልጸዋል። በዚህም አስተዳደሩ በአንዴ መክፈል ለ ችሉ ቅድሚያ በመስጠት 414 ብር ያቀረቡ እንዲያሸንፉ ማድረጉንም አስታውቀዋል። በጉዳዩ ላይ ዘገባ ያጠናቀረው አስማማው አየነው ለዛሬ የንግድና ምጣኔ ሀብት ዘገባ አድርጎ ይዞታል። ወደሱ ነው የምናልፈው። የአዲስ አበባ ከተማ አስተዳደር ከአምስት ዓመት በኋላ ለመጀመሪያ ጊዜ ግንቦት 9 ቀን 2015 ዓ ም የመሬት ሊዝ ጨረታ ማስታወቂያ አውጥቷል። በጨረታው አጠቃላይ ስፋታቸው 143 ሺ ካሬ ሜትር ወይም 14.3 ሄክታር የሆኑ 298 ቦታዎችን በሊዝ አቅርቦ ነበር። ለጨረታ የቀረቡት ይዞታዎች መነሻ ዋጋም ከፍተኛው 2213 ብር እንደሆነም የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ መረጃ ያሳያል። ከሰሞኑ ይፋ በተደረገው የጨረታ ውጤትም ከተጫረቱት ቦታዎች መካከል በአራዳ ክፍለ ከተማ ለአንድ ካሬ ሜትር ቦታ 414,000 ብር ከፍተኛ የሊዝ ዋጋ እንደቀረበ የከተማ አስተዳደሩ አስታውቋል። ይህም በኢትዮጵያ የሊዝ ጨረታ ከፍተኛ ሆኖ ተመዝግቧል። በከፍተኛ ሁኔታ ጨረታውን ያሸነፉት ግለሰብም ለ410 ካሬ ባዶ ቦታ 169 ሚሊዮን 740 ብር ይከፍላሉ። ዮና ሲመኑ የጨረታውን ሰነድ ገዝቶ ለመሳተፍ ቢፈልግም በነበረው ሰልፍ ምክንያት ሳይሳካለት እንደቀረ ይናገራል። በጣም ረጅም ጊዜ ስንጠብቀው የነበረ ድል የሊዝ ጨረታ መውጣቱ ብዙ ጓደኞቼ፣ ቤተሰቦች ምናምን ተሰባስበን በደንብ አስበንበት ነበረ የሚጫረት የነበረው ነገር ግን እዛ በምንሄድ ሰዓት እጅግ በጣም በጣም ብዙ ሰው ነበር ተሳታፊ የነበረው እና ከእንደገና ደግሞ አንድ ቦታ ነበረ ሰነድ የሚሸጠው እሱ ሰነዱን ለመግዛት አስራ አንድ ሰዓት አስር ሰዓት ሰዎች ተሰልፈው ከቀኑ አስር ሰዓት ምናምን የማይደርሳቸው እንዳሉ ምናምን ስለምንሰማ ለመጫረት የነበረን ፍላጎት ሞቷል ማለት ነው። ሁለተኛ ደግሞ የሚከፈልበት ክፍያ ጊዜው በጣም አጥሯል። አሁን ለአምስት አመት ለሰላሳ ለአርባ አመት የነበረው እሱ እሱ በቃ በጣም ፍላጎታችንን ገሎታል ኦልሞስት አሁን ጨረታ ሰዎች ለራሱ ያቀረቡበት ዋጋ ኦልሞስት መሬት ላይ ያለው በቃ ምንም ሳትጫረት ሂደ ለምትገዛው አይነት ዋጋ ነው ያቀረቡት። በኢትዮጵያ ፖለቲካ በነበራቸው ተሳትፎና በማህበራዊ ትስስር ገጻቸው ወቅታዊ የሀገሪቱን ኢኮኖሚያዊ ሁኔታዎች በተመለከተ በሚያጋሯቸው ጽሁፎች የሚታወቁት ከፍተኛ የባንክ ባለሙያ የሆኑት አቶ ምሸ ሰሙ መንግስት ለረጅም ጊዜ የመሬት አቅርቦትን አቅቦ በመቆየቱ ፍላጎቱን ከፍተኛ እንዳደረገው ይገልጻሉ። ይህ ደግሞ ጥረቱን አባብሶ የመሬት ዋጋ እንዲነር እንዳደረገው ያስረዳሉ። አንድ መሬት አራት መቶ ብር በካሪ ሜትር እዛ ላይ ግንባታ ከሄደ መልሰህ ልትሸጠው ኢኮኖሚክ ቫሊዩ የለው። ስለዚህ ምንድን ነው ማለት ነው ይህንን መሬት የሚገዙት ሰዎች ከሁለት መንገድ ሊመጡ ይችላሉ። አንደኛው ይሄ ገንዘብ ወደ ህጋዊ መስመር እንዲገባ የሚፈልጉ ሰዎች ሊሆኑ ይችላሉ። ሁለተኛ ይህንን መሬት በመግዛት ወደፊት ብር የበለጠ እየወደቀ ስለሚመጣ እንደ ንብረት መያዙ ገንዘቡን ከመያዙ የተሻለ አማራጭ ነው ብለው ስለሚያምኑ ሊሆኑ ይችላል። እንግዲህ ይሄ ራሽናላይዝ ላረገው ስሞክር ነው። ግን በየትኛውም የኢኮኖሚ መስፈርተው ስደብት መዝነው ለራስህም መኖሪያ ቤት ስለመስራት ፈልገህም ቢሆን ከዛ በጣም በወረደ ዋጋ ቤትም መሬትም መግዛት እየቻልክ ወይንም ደግሞ እንደ አንድ የቢዝነስ ኦፖርቹኒቲ እዛ ቦታ ላይ መሬት ላይ ገንብተህ ለመሸጥም ቢሆን የሚያዋጣ ነገር አይደለም። ስለዚህ ይህንን መሬት በዚህ ደረጃ የገዝ ውስጥም ግለሰቦች ፍላጎት በጣም ቀረብ ብሎ በቅጡ መመርመር ያስፈልጋል ማለት ነው። የገንዘቡ ምንጭ ምንድን ነው? ይህንን ለማድረግ ያስገደዳቸው ነባራዊ ሁኔታ ምንድን ነው? ካለው የመሬት ዋጋ በነጻ ገበያ ስርዓት በሚካሄደው የመሬት ሽያጭና ግዢ ሂደት ካለው ዋጋ በላይ ለመክፈል ለምን ፈለጉ የሚለውን ነገር መመርመር ያስፈልጋል። የከተማ አስተዳደሩ የመሬት ልማት አስተዳደር ቢሮ በተካሄደ የመጀመሪያ ዙር የመሬት ልጅ ጨረታ በአጠቃላይ 297 ያህል ቦታዎችን ለጨረታ አቅርቧል። ከእነዚህም መካከል አራት ቦታዎች ለጨረታ ብቁ ባለመሆናቸው፣ እንዲሁም ሌሎች ስድስት ቦታዎችን ደግሞ በቂ ተጫራቶች ባለመገኘታቸው ሰርዟቸዋል። ከዚህ ውጭ የቀሩትን 13 ሄክታር ገደማ ስፋት ባላቸው 287 ቦታዎች ላይ ባካሄደው ጨረታም 122 ቢሊዮን ብር ገቢ እንዳገኘ ገልጿል። በጉዳዩ ላይ የአሜሪካ ድምፅ ያናገራቸው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የለማ መሬት ማስተላለፍና ሊዝ ክትትል ኃላፊ አቶ ተስፋይ ጥላሁን የመሬት ሊዝ ጨረታው ውጤት ታዛቢዎችና ተሳታፊዎች ባሉበት ይፋ እንደተደረገ ገልጸዋል። በጨረታው በካሬ እስከ 695ሺህ ብር ድረስ ዋጋ አቅርቦ እንደነበረ ኃላፊው አነስተዋል። የከተማ አስተዳደሩም ክፍያውን በአንድ ጊዜ መክፈል ለቻሉ ቅድሚያ በመስጠት 414ሺህ ብር ያቀረቡ ተወዳዳሪ እንዲያሸንፉ ማድረጉንም አስታውቋል። ይህም የቀረበው የሌት ጨረታ ዋጋ በነጻ ገበያ የመጣ እንጂ የከተማ አስተዳደሩ ከፍተኛ ገንዘብ ለመሰብሰብ በሚል አለመተመኑ እንደሚያረጋግጥ በመጥቀስ ከዋጋው መናር ጋር በተያያዘ የሚሰነዘረውን ወቀሳ ተገቢነት እንደሌለው ተናግረዋል። አንድ ፕሎት ላይ 695 ሺ ብር አንድ ተወዳዳሪ አቅርቧል። እንደዚሁም ደግሞ 500 ሺም ያቀርቡ አሉ። በዛ ፕሎት ላይ 400 ሺም ያቀርቡ አሉ። ይሄ በፐርሰንት ቫሊዩ የተሰጠው አንደኛ ለሚያቀርቡት ዋጋ 50 ፐርሰንት፣ ሁለተኛ ደግሞ ለሚከፍሉት ቅድመ ክፍያ ደግሞ 50 ፐርሰንት ውድድር ሆኖ ቀርቧል ማለት ነው። ስለዚህ ያ አራት መቶ ሺውን እከፍላለው ያለው መቶ ፐርሰንት ክፍያ በአንድ የፈጽማለው ስላለ እና ያኛው ደግሞ ስድስት መቶ ዘጠና አምስት ሺውን የከፈለው ደግሞ አርባ ፐርሰንት ቅድመ ክፍያ እከፍላለው ስላለ በአንደኛው ቢበልጥም፣ በአንደኛው ደግሞ ሙሉ በሙሉ ስለተበለጠ ያው ፐርሰንቱ በዛ መልኩ ወደ ላይ እንዳይሄድ አርጎታል። ይሄ ባይዘወይ አንደኛ የመሬት ዋጋ ግሽበትንም ተከላክሎልናል ከተማ አስተዳደሩ ይሄ እንደ ወቀሳ ሊቀርብበት የሚችለው እሱ ለዋጋ ቫሊዩ ቢሰጥ ኖሮ ነው። ከተማ አስተዳደሩ የበለጠ ዋጋ ላቀረበ ሰው አይደለም ቅድሚያ ይሰጠው። ለበለጠ ዋጋ ለሰጠ ሰው ቅድሚያ ቢሰጥ ስድስት መቶ ዘጠና አምስት ሺህ ብር የከፈለ ሰው እያለ አራት መቶ አንድ ሺህ ብር የከፈለ ሰው አሸናፊ አይሆንም ነበር። በዚህ ውድድር ላይ ደግሞ አምስት መቶ ሺህም የከፈሉ ሰዎች ነበሩ። ስለዚህ የተለያዩ ሰዎች ይሄ ውድድር ስለሆነና ቦታውን ከመፈለግ ጋር ተያይዞ ሌላም ሌላም ምክንያቶች ሊኖረው ይችላል። ያው ተወዳዳሪ ሲወዳደር የራሱ የሆነ ነገር ስለሚያስቀምጥ በዛ መልኩ ነው አይደለም? በአዲስ አበባ ውስጥ እንደ ሀገሪቷም የተለያየ መሬት ላይ ያለ ላንድ ቫሊው ይሄ ትራንዛክሽን በገበያ ውስጥ ያለ ስላለ ያንን ተንተርሶ ነው ሰው የሚከፍለው እና ክፍያ ያ እንግዲህ ውድድሩ ያመጣው ነው የሚል ነው። እኛ እንደ ራሳችን የወሰ ነው በመንግስት የመሬት ልጅ ጨረታዎች ላይ ገዢዎች የሚያቀርቧቸው የተጋነኑ ዋጋዎች ሌሎች ግለሰቦችን በተመሳሳይ ሽያጮች ላይ ዋጋ እንዲጨምሩ በመግፋፋት በሽያጭና ግዢ አቅርቦት መካከል ያለውን ኢኮኖሚያዊ ግንኙነት እንደሚያዛባ አቶ ሙሴ ሰሙ ያስረዳሉ። መንግስት ያገኘው ገንዘብ ይህንን ዓመት ያኖረው ይሆናል እንጂ እድሜ ልክ የበጀት ግብዓት ይሆናል መንግስት ከጊዜያዊ ነገሮች ይልቅ ዘለቄታ ጉዳት በሚያስከትሉ ወይም ዘለቄታ ጥቅም በሚያመጡ ነገሮች ላይ ነው ማተኮር አለብን። ይህ ስለዚህ ይህንን ነገር መቀበሉ እንዳለ ሆኖ ህጋዊ ስርአቱ ምን ይላል? ጨረታ ከወጣ በኋላ ይህን ጨረታ መሰረዝ ይችላል ወይ? የሚያቀርበው ምክንያት በፍርድ ቤት ያዋጣው ላይ ያዋጣውም ከኔ እውቀት ውጭ ነው። ግን እንዳልኩክ አንድ ሀገር የምትመራበት ስርአት በነጻ የገበያ ስርዓት ቢሆንም ከነጻ ገበያ ስርዓት ቢወጣ የሚመስሉ ነገሮችን በአግባቡ መፈተሽ ዘለቄታ የጥቅምና ጉዳታቸውን ማየት ባለበት በአይነ ጥቂቶች የመግዛት አቅም ስላላቸው በፈለጉት ዋጋ ገዝተው ነገ ሰው ሊገዛው በማይችሉ ዋጋ እንዲሸጡ እድል መስጠት ያለበት አይመስለኝም። በጨረታው ከፍተኛ ገንዘብ በማቅረብ ያሸነፉ ግለሰቦችን የገንዘብ ምንጭ ህጋዊነትን ለማጣራት ሙከራ እንደተደረገም ኃላፊው አቶ ስፋይ ጥላሁን ገልጸዋል። ይህንን ዋጋ መንግስት ለመቆጣጠር የሄደበት የራሱ መንገዶች አሉ። አንደኛ አንድ ሰው አሸናፊ ነኝ ስላለ ብቻ አይደለም የሚወስደው። ትራንዛክሽኑ ይታያል። የባንክ ትራንዛክሽን እንደ አንድ መስፈት ሆኖ ነው የሚቀርበው። ምንድን ነው የሚያንቀሳቅሰው ይህንን መስራት ይችላል ወይስ አይችልም ወይስ ደግሞ ከጀርባው የተለያዩ ነገሮች ሊኖሩት ይችላሉ ወይ የሚሉ የተለያዩ ጥናቶችን እርግጥ እንደ መሬት እንደኛ ተቋም የሚሰራ ባይሆንም መንግስት የራሱ ይህንን የሚከታተል አካል ቢኖረውም እኛ እንደ መሬት አስተዳደር ብቻ ሳይሆን እንደ ከተማ አስተዳደርም፣ ቅድም መነሻ ላይ እንዳልኩት ግሽበቶችን ለመከታተል የከተማው ካቢኔ መጀመሪያው ነው ውሳኔ ሲወስን ዋጋ ላይ ብቻ አይደለም ተንተርሶ እንትን ያለው። እንግዲህ ይህንን የሚከታተሉ ደግሞ መንግስት የተለያየ ተቋማት አለው። በተለያየ ተቋማት ደግሞ የሚጣሩ ነገሮች ሊኖሩ ይችሉ ይሆናል። ለእኛ ግን ጤናማ ነው የሚል ነው ያየ ነው። ለምን ትራንዛክሽኖቹን አይተናል፣ ድንገት የመጡ ብሮች እንዳልሆኑም አውቀናልና አብዛኛውም አረጋግጠናሉ። እንኳን ባይሆን የተወሰነ ያወቅናቸው ነገሮች ስላሉ እሱ ነው ይሄንን ያመጣው የሚል ሀሳብ ለመጨመር። የመሬት ሊዝ ጨረታ ሰነዱን ለማግኘት ያልሳካላቸው አቶ ዮናስ ሲመኑ፣ አሁን ያለው ሁኔታ ግን በየጊዜው እየተጋነን የመጣው የቤትና የመሬት ዋጋ መናር፣ መኖሪያ አልባ እንዳልሆን ከሚል ስጋታቸው ጋር እንዲኖሩ እንደፈረደባቸው ገልጸውልናል። ተስፋችን ምንድን ነው? መንግስት ምናልባት ፖሊሲን ቀይሮ የክፍያውን ሁኔታ የሚያሻሽለው ከሆነ ፕላስ ደግሞ በተደጋጋሚ ሊዝ ጨረታ የሚያወጣ ከሆነ የሰዎቹ ፍላጎት የመግዛት ፍላጎት ትንሽ ሊስተካከል ይችላል። ያኔ ዋጋውን ትንሽ ሊረጋጋ ይችላል። እና እሱ ነው ተስፋችን እንጂ እንደዛ ካልሆነ ቤቱን ቦታም የማግኘት ዱላችን እጅግ በጣም ላለፉት አምስት ዓመታት የሊዝ ጨረታ ተቋርጦ የቆየው ከመሬት ጋር የተያዙ የሕግ ተደራሽነትና ፍታዊነት ችግሮችን ለማስተካከል ጊዜ በመውሰዱ መሆኑ የጠቀሱት ኃላፊው አቶ ሰፋዬ ከዚህ በኋላም በአመት ሁለት ጊዜ የሚወጣበትን ሁኔታ ለማመቻቸት እየተሰራ መሆኑን አመልክተዋል። ስለ ጨረታ ሰነድ ሽያጭ አሰራር የሚነሱ ቅሬታዎችን ለመፍታትም በቴክኖሎጂ የታገዘ እንዲሆን ጥረት እንደሚደረግ ኃላፊው አስታውቀዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። የማክሰኛው ምሽት ሰኔ 27 2015 ዓ ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን በቪኦኤ አምሃሪክ የፌስቡክ ገጽ ላይ እንዲሁም ደግሞ ቪኦኤ አምሃሪክ አምሃሪክ ዶት ኮም ላይ ድረገጻችን ላይ በመግባት እንድትከታተሉ እንጋብዛለን። የእለቱ የንግድና ምጣኔ ሀብት ዘገባ ተጠናቀቀ። አሁን ደግሞ የምናልፈው የዩናይትድ ስቴትስ የነፃነት ቀንን በማስመልከት ወደ ተጠናቀረ ዘገባ ነው። በዛሬው ዕለት በመላው ዩናይትድ ስቴትስ የነፃነት ቀን በሙዚቃ፣ በሰልፍ ትዕይንቶች፣ በእርግጥም ለበዓሉ ድምቀት በሚሰጡ ርችቶች እየተከበረ ይገኛል። የአሜሪካ ድምፁ ጄሰን ጋድማን ያጠናቀረው አጠር ያለ ዘገባ ይዘናል። ስለ በዓሉ ታሪክ ከሴንት ሉዊስ ሚዙሪ በአሶሽትድ ፕሬስ የተጠናቀረውን ዘገባ ቆንጂት ታዬ እንደሚከተለው አጣምራ ታቀርበዋለች። ቨርጂኒያ አርሊንግተን ከተማ የሚገኘው የቴሌቪዥን ጣቢያ ፐብሊክ ብሮድካስቲንግ ሰርቪስ ፒቢኤስ አርባ ሶስተኛውን ዓመታዊ ካፒቶል ፎርት የተሰኘውን የነፃነት ቀን ክብረ በዓል ዝግጅቱን ዛሬ ማታ ያቀርባል። ተዋናይና የቴሌቪዥን ዝግጅት አቅራቢው አልፎንሶ ሪቤሮ የዓመታዊ የነፃነት በዓሉ ዝግጅት አስተናጋጅ ነው። በአመታዊው የበዓል ዝግጅቱ አስተናጋጅነት በመሳተፌ ክብር ይሰማኛል። ሀገራችን ዘንድሮ 247ኛ የልደት በዓሏ ነው። እኛ ደግሞ በዓሉን በዚህ የቴሌቪዥን ዝግጅት ስናከብር 43ተኛ ዓመታችን ነው። ብዙ ግሩም የሆኑ አርቲስቶች ይሳተፋሉ። እጅግ ታዋቂ የሆኑ እነ ቤቢ ፌስ ቦይስ ቱ ሜን፣ ሺካጎ ናሽናል ሲምፎኒ ኦርኬስትራ ወዘተ ይጫወታሉ። ከነሱ ጋር በአንድ መድረክ መገኘት መቻሌ በጣም ያስደስተኛል። የፒቢኤስ ቴሌቪዥን ካፒቶል ፎርት ዝግጅት ታዲያ በዓለም ዙሪያ ግዳጅ ላይ ለሚገኙ አሜሪካውያን ወታደሮች አሜሪካን ፎርስስ ኔትወርክ በተባለው የቴሌቪዥን ጣቢያ በኩል ይሰራጭላቸዋል። የዩናይትድ ስቴትስ የነጻነት ቀን ፎርዝ ኦፍ ጁላይ የአሜሪካን ታሪኳንና ባህሏን በደንብ አድርጎ የሚገልጽ በዓል ነው። የሰልፍ ትዕይንቱ፣ ደጅ ስጋ እየጠባበሱ ሰብሰብ ብሎ መመገቡ፣ ቀዝቃዛ ቢራ እየተጎነጩ መጫወቱ፣ በእርግጥም ደግሞ ዋናው የዚህ በዓል ድምቀት ርችቱ። በእርግጥም ርችቶች ደስ በሚያሰኝ ህብረ ቀለማት በዓሉን ያደምቁታል። ይሁን እንጂ በየዓመቱ በርችት አደጋ ከ10 ሺህ የሚበልጡ ሰዎች ለአጣዳፊ ሕክምና በሚያበቃ ደረጃ ይጎዳሉ። ያም ሆኖ 247 ዓመታት ባስቆጠረው በዚህ የነፃነት በዓል ርችት ተለይቶ አያውቅም። የአሜሪካ የነፃነት በዓል መከበር እንዴት ጀመረ? እንዴትስ ርችት ዋናው የዚህ በዓል አካል ሆነ? በየዓመቱ ልክ እንደ ዛሬው በአውሮፓ አቆጣጠር ሐምሌ ወይም ጁላይ አራት ቀን የሚከበረው የነፃነት በዓል ለአውሮፓውያን የዘመን አቆጣጠር በ18ኛው ክፍለ ዘመን መጨረሻ ለአሜሪካ አብዮትና ለተከተለው አብዮታዊ ጦርነት ድጋፋቸውን የሰጡት የ13ቱ የታላቋ ብሪታንያ ቅኝ ግዛቶች ተወካዮች ሐምሌ 4776 ዓ ም በሙሉ ድምፅ ቅኝ ግዛትነት በቃም ብለው ዴክሌሬሽን ኦፍ ኢንዲፔንደንስ የተባለውን የነጻነት አዋጅ ሰነድ ያጸደቁበት ዕለት መታሰቢያ በዓል ነው። በኮንግረስ ቤተ መጽሕፍት መረጃ መሰረት 13ቱ የቀድሞ የእንግሊዝ ቅኝ ግዛቶች የነጻነት አዋጅ ሰነዳቸውን ባጸደቁ በአመቱ ፔንስልቬንያ ፊላዴልፊያ ከተማ ነዋሪ ሕዝብ በራሱ ተነሳስቶ አንደኛ ዓመት የነጻነት በዓል አከበረ። ይሁን እንጂ በተቀረው የአዲሲቱ ሀገር አካባቢ በዓሉ እንደ አውሮፓውያን የዘመን አቆጣጠር በ 1812 ዓ ም ከተካሄደው ጦርነት በኋላ ድረስ የተለመደ አልነበረም። የነጻነት በዓሉን በርችት ማክበርስ እንዴት ተጀመረ? ሰማዩን በርችት ማሸብረቅ የነጻነት በዓሉ መከበር ከጀመረበት ጊዜ አንስቶ እየተለመደ እንደነበረ ነው የታሪክ መዛግብት የሚያሳዩት። ከአሜሪካ መስራች አባቶች አንዱ የሆኑት ጃን አዳምስ ይህ ይሆን ዘንድ ምኞታቸው እንደነበርም መዛግብቱ ያወሳሉ። ጃና ደምስ ለባለቤታቸው ለአቢጌል ሐምሌ 3776 በጻፉላቸው ደብዳቤ ነጻነታችንን በዓል በሰልፍ በስፖርት ውድድር ጥይት እየተኮስን ደወል እየደወልን ችቦ እያበራን ዳር እስከ ዳር የሚታይ ርችት እየተኮስን አድምቀን ማክበር አለብን ብለዋቸዋል። የጁላይ አራት የነጻነት በዓልን አላከብርም ብሎ የሚያውቅ ፕሬዚደንት ኖሮ ያውቃል? ከፕሬዚደንት ጆን አደምስ በስተቀር ከመጀመሪያው የአሜሪካ ፕሬዚደንት ከጆርጅ ዋሽንግተን አንስቶ እስከ ወቅቱ ፕሬዚደንት ጆ ባይደን ድረስ የሀገሪቱ ፕሬዚደንቶች በሙሉ ጁላይ አራት ቀን የነጻነት በዓልን አክብረዋል። ጃን አደምስ ግን በዓሉ በድምቀት እንዲከበር ለባለቤታቸው በጻፉት ደብዳቤ ጠበቅ አድርገው ቢያሳስቡም በዓሉን በዚያ ዕለት ለማክበር ፈቃደኛ አልነበሩም የነጻነት ቀናችን ጁላይ ሁለት እንጂ ጁላይ አራት አይደለም የሚል ጥብቅ አቋም ስለነበራቸው ነው። ዴክሌሬሽን ኦፍ ኢንዲፐንደንስ የነጻነት አዋጁን ሰነድ ከሁለት ቀናት በኋላ ጁላይ አራት ቀን 1826 ላይ ያጽድጉት እንጂ 13ቱ ቅኝ ግዛቶች ተወካዮች ከታላቋ ብሪታንያ ነፃ መውጣትን የሚመለከተውን ውሳኔ ደግፈው ድምጽ የሰጡት ጁላይ ሁለት ቀን በመሆኑ የነጻነት ቀናችን እርሱ ነው የሚል አቋም ነበራቸው። ጃን አደምስ ከዚህ አቋም ንቅንቅ ያላሉት አደምስ ሁለተኛው የሀገሪቱ ፕሬዝደንት ሆነው ባገለገሉባቸው አመታትም ጭምር የጁላይ አራት በዓል ዝግጅቶች ላይ እንዲገኙ ሲጋበዙ አይቀበሉም ነበር። አስገራሚው አጋጣሚ ታዲያ ጃን አደምስ እና የነጻነት አዋጁን ሰነድ ከጻፉት የአሜሪካ መስራቾች ግንባር ቀደሙ ቶማስ ጄፈርሰን፣ ሁለቱም ያረፉት የአሜሪካ ነጻነት አዋጅ ዴክለሬሽን ኦፍ ኢንዲፐንደንስ ሃምሳኛ ዓመት መታሰቢያ ዕለት መሆኑ ነው። የአመቱ በዚህ ዕለት የአሜሪካን ሰማይ በሚያስገርም ህብረ ቀለም ወደሚያንቆጠቁጡት ርችቶች መለስ ስንል 2000 ዓ.ም ጠቅላላው የርችት ሽያጭ ገቢ 407 ሚሊዮን ዶላር የነበረ ሲሆን ባለፈው 2022 ደግሞ ወደ 2.3 ቢሊዮን ዶላር ከፍ ማለቱን የርችት ስራ ባለሙያዎቹ ማህበር ያመለክታል። የርችት ሽያጭ ከምንጊዜው የሚያሻቀበው ታዲያ በኮቪድ-19 ምክንያት የአደባባይ ዝግጅቶች ክልክል በነበሩባቸው አመታት መሆኑን ነው ማህበሩ የሚገልጸው። በ2019 1 ቢሊዮን ዶላር የነበረው የርችት ሽያጭ ገቢ 2020 ማለት በአመቱ 1.9 ቢሊዮን ገብቶ እንደነበረም ያወሳል። ርችት ሲያዩትም ድምፁን ሲሰሙትም የማስፈንጠዙን ያህል ጥንቃቄ ካልተደረገ አደገኛ ነው። ስለ ርችት አያያዝና አተኳኮስ በስፋት ትምህርት ለመስጠት ቢሞከርም በየአመቱ በሺዎች የሚቆጠሩ አሜሪካውያን ለከባድ ጉዳት ይዳረጋሉ። ባለፈው ዓመት 11 ሰዎች ህይወታቸውን ሲያጡ፣ 10200 ሰዎች በሆስፒታል አስቸኳይ ሕክምና ክፍል ተወስደው መታከም ነበረባቸው። በርችት ከሚጎዱት ሰዎች መካከል የሚበዙት ከ15 ዓመት በታች የሆኑ ታዳጊዎች እንደሆኑ ይነገራል። ህጻናት ላይ የቃጠለ ጉዳት የሚደርሰው በእጅ ተይዘው ተለኩሰው በሚበሩት ችቦዎች ሲሆን፣ ከዚያ ይልቅ ለልጆች አደጋ የማያስከትሉ ጨለማ ውስጥ ደማቅ ብርሃን የሚፈጥሩ ሻማ መሰሎችን ሰጥቶ እንዲጫወቱ ማድረግ ነው የሚመከረው። ርችት ሲተኮስ ዝርግና ጠንካራ ነገር ላይ አድርጎ ከቤቶችና ከማናቸውም ለቃጠሎ ተጋላጭ ነገሮች አርቆ መተኮስ እንዳለበት ይመከራል። የሚለኩሰው ሰው ከአልኮል መጠጥ መራቅ አለበት። ድንገት ፍንዳታ ወይም እሳት ቢነሳ ውሃ በባልዲ ወይም በቧንቧ ማዘጋጀት መልካም እንደሆነ አዋቂዎቹ ይመክራሉ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። አሁን ደግሞ የምናልፈው ወደ እናንተ አስተያየት ነው። ዓመታዊው የኢትዮጵያውያን የስፖርት አውደ ትርኢት ወይም ፌስቲቫል በዳላስ በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን አርባኛ ዓመቱን እያከበረ እንደሚገኝ አስመልክተን በሰራ ነው ዘገባ ፌስቡክ ላይ ወዳገኘ ነው አስተያየት ነው የምናልፈው። ኩሪባቸው ሸዋረጋ እጅግ በጣም ያምርባችኋል። ውብ ድንቅ ዝግጅት ነው በርቱልን ስትል ቪዲዮ ስር አስተያየቷን ሰጥታለች። በሌላ በኩል ሚካኤል ኦሚናንት የተሰኙ ተመልካች ደግሞ ይሄ ሁሉ ሕዝብ አሁን ሀገሩን ከወደደ ለምን ወደ ለምለሚቷ ኢትዮጵያ ጠቅልላችሁ አትገቡም? ሲሉ ፈገግታ ወይም ደግሞ ሳቅ ከታከለበት ኢሞጂ ጋር አያይዘው አስተያየት የሰጡ ሲሆን ቀጥለውም እውነት ግን በጣም በዛችሁ ሲሉ በቃላጋ ነው በማከል አስተያየታቸውን ሰጥተውናል። ማሮ ግዛቸው የተሰኙ አስተያየት ሰጪ አርባ አመት ሙሉ የእግር ኳስ የመጫወት ልምድ ያለው ማህበረሰብ አንድም ተጫዋች ማፍራት አለመቻሉ የሁልጊዜም ጥያቄ ነው ሲሉ ጥያቄ ያጫረባቸውን ነገር የተናገሩ ሲሆን በመቀጠልም በእንግሊዝ፣ በስፔን፣ በጀርመን፣ በፈረንሳይ ክለቦች መጫወት የሚችል ማግኘት ባይቻል ለአሜሪካና አረብ ሀገራት መጫወት የሚችሉ ማግኘት አለመቻል ግን ጥያቄ ያስነሳል ሲሉ ቁጭት የፈጠረባቸውን የኢትዮጵያ የእግር ኳስ ሁኔታን በተመለከተ አስተያየታቸውን አስፍረዋል። በሌላ በዘገባ ደግሞ ፈረንሳይ ውስጥ በፖሊስ ጥይት የተገደለው ታዳጊ ወጣት ቀብር ተፈጸመ የሚለው ዘገባችን ስር ተስፋዬ ሙልጌታ የተሰኙ አስተያየት ሰጪ አሳፋሪ ሲሉ ድርጊቱን ያወገዙት ሲሆን እንዲሁም ደግሞ ኑራሞ አባሜ የተሰኙ ደግሞ አሳዛኝ ሲሉ እምባ ከተሞላበት ኢሞጂ ጋር አያይዘው አስተያየታቸውን አድርሰውናል። ተመልካቾቻችን አስተያየቶቻችሁን ስለምታደርሱን አብዝተን እናመሰግናለን። አሁንም የቪኦኤ አምሃሪክ ፌስቡክ ገጽ ላይ እንዲሁም ደግሞ በድረ ገጻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ አስተያየት መስጠር ሰር እየገባችሁ አስተያየታችሁ እንድትሰጡን እንዲሁም ደግሞ የስልክ ቁጥሮቻችሁን በመተው እኛን እንድንደውልላችሁ ልትጋብዙን ትችላላችሁ። ዝግጅታችንን እያገባደድን እንገኛለን። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አሜሪካውያን ዩናይትድ ስቴትስ የተመሠረተችበትን 247ኛ ዓመት ዛሬ ያከብራሉ ይላል የዛሬው ርዕሰ አንቀጽ ሀተታውን ሲጀምር እንደ አውሮፓ አቆጣጠር ሐምሌ አራት ቀን 1776 የብሪታንያ ቅኝ የነበሩ 13 የሰሜን አሜሪካ ክፍለ ግዛቶች መንግስታትን ያስተዳድር የነበረው ምክር ቤት ነጻነትን የሚያውጀውን የመጨረሻ ቃል አጸደቀ። በዚህ ውሳኔ መሰረት የወደፊቶቹን 13 ክፍለ ግዛቶች ከብሪታንያ አገዛዝ ነፃ መሆናቸውን ለዓለም አወጁ ይላል ርዕሰ አንቀጹ። በመቀጠል ከብሪታንያው የዘውድ አገዛዝ ጋር የነበረውን ትስስር ለማቋረጥ የተደረሰበት ውሳኔ ዓመታት ሲሰራበት የነበረ ሲሆን ቅኝ ተገዢዎች ተዳድሩ በነበረበት መንገድ ይሰማቸው የነበረው ምሬት ምን ያህል እየጨመረ መምጣቱን ያሳያል ያለው ርዕሰ አንቀጽ ጽሁፍ የብሪታንያ መንግስት ከጊዜ ወደ ጊዜ እነሱን ለረዥም ጊዜ ለመቆጣጠርና የእንግሊዝን ዘውድ ከፍተኛ እዳ እንዲከፍሉ የተጣለባቸውን ግብር አልፈቀዱትም ብለዋል። ጽሁፉ በመቀጠል የነጻነት አዋጁ እየጨመሩ የመጡ እነዚህን አስገዳጅ ሙከራዎች ለማስወገድ በቅኝ ተገዢዎች በተደረገው የረዥም ጊዜ ጥረት የመጣ ነው። ካለ በኋላ የአሜሪካ አብዮታዊ ጦርነት በእርግጥ የመጣው ቀደም ብሎ እንደ ኤሮፓ አቆጣጠር በሚያዝያ 1775 ዓ ምት ነው፣ በማለት አብራርተዋል። ጦርነቱ እንደ ኤሮፓ አቆጣጠር በ1782 በቅኝ ተገዢዎቹ የበላይነት ሲጠናቀቅ አዲሱ አገር በመጨረሻ የራሱን እድል በራሱ ለመወሰን የራሱን ትልም መንደፍ፣ የራሱን መገልገያ ማምረት፣ የተመረቱ ሸቀጦችን ወደ ውጭ መላክና ከውጭው ዓለም ጋር ንግድ ማካሄድ ጀምሯል፣ ሲል ርዕስ አንቀጹ ታትተዋል። ከዚያ በኋላ ኢኮኖሚው እያደገ መጣ። በአዲስ ክፍለ ዘመን መጀመሪያው ላይ ዩናይትድ ስቴትስ ሰዎች አዲስ ሕይወት የሚጀምሩበት ሀብት የሚያፈሩበትና የማንም ተገዢ የማይሆኑበት የተስፋዋ ምድር የመሆን ዝናን አገኘች ሲልም ሀተታው አመልክተዋል። ፕሬዚደንት ጆ ባይደን አሜሪካ ሁልጊዜም በመሆን ሂደት ላይ ነች፣ ሁልጊዜም በመንቀሳቀስ ላይ ነች፣ ሁልጊዜም በስርዓት ትራመዳለች ማለታቸውን ያተተው ጽሁፉ ፕሬዚደንቱ ቁልፉ ቃል ያ ነው። ቁልፎ ሀሳብ በሀገራችን ህይወት ውስጥ በእድገት ወደፊት መራመድ ተስፋዎችን መፍጠርና የቃል ኪዳኑን ተስፋ ማሟላት ነው የአሜሪካ ታሪክ ያ ነው ማለታቸውን አትተዋል። እያንዳንዱ ቀን ስለ ዲሞክራሲያችን ምንም ዋስትና የሌለን መሆኑን ያሳስበናል፣ ያሉት ባይደን ስለ አኗኗራችን ምንም ዋስትና የለንም፣ ለሱ መታገል አለብን፣ ልንከላከል ይገባናል። ይህን ለማደስና እንደገና እንዲያብብ ድምፅ በመስጠት አሜሪካ ወደፊት በድፍረትና በትልቅ እንድትራመድ የተደረገልንን ጥሪ መቀበል አለብን ማለታቸውን ርዕሰ አንቀጹ ጠቅሷል። ፕሬዚደንቱ በመጨረሻም ይህ ቀን ከረዥም ጊዜ በፊት አንድ ላይ ያሰባሰበንን አሁን ድረስ ያስተሳሰረንን፣ የተሻለ ለማድረግ የምናደርገውን ጥረት ሁሉ ያስታውሰናል። ይህ እኛ አሜሪካውያን የሚለው በአሜሪካ ባዶ ሀረግ አይደለም። እኛ አሜሪካውያን የአሜሪካ ሀሳብ የነጻነት የፍትህና እኩልነት ከዘመናችን ክፍፍል በላይ ልቆ እንዲቆይ የሚቻለልን ሁሉንም ነገር እናደርጋለን። ያ የወደፊቱ ዓለማችንን እንደምታበራው ፀሐይ የሚያንጸባርቅ ይሆናል ማለታቸውን በመጥቀስ ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ተመልካቾቻችን፣ መሰናዷችን ተፈጸመ። ደናጀሩ